The Voice of America. ህወሓት በማያንሰራራበት ሁኔታ ተንኮታክቷል ሲሉ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀኔራል ብርሃኑ ጁላ ተናገሩ። ጀኔራሉ ይህንን የተናገሩት በትግራይ ክልል የተካሄደው ጦርነት አሁንም እንዳልቆመ የሚገልጹ አንዳንድ አስተያየቶችን ባጣጣሉበት ምላሽ ነው። በሌላ በኩል ንጹሐን ዜጎች የሚገደሉበት የቤንሻንጉል ጉምዝ ክልል የጸጥታ ችግር ህወሀት ቀርጿቸው ከነበሩ ፕሮጀክቶች አንዱ ነው ሲሉ ኤታማዦር ሹሙ ጠቁመዋል። በአካባቢው ያለውን የጸጥታ ችግር ለመፍታት ሁለገብ ስራ እየተሰራ መሆኑንም ለአሜሪካ ድምፅ አብራርተዋል። እስክንድር ፍሬው ተከታዩን ዘገባ አስተላልፏል። የኢትዮጵያ መንግስት በትግራይ ክልል የተካሄደው ወታደራዊ ዘመቻ ማብቃቱን ከገለጸ ሳምንታት ተቆጥረዋል። ከህወሓትና ከደጋፊዎቹ ወገን የሚደመጡ መረጃዎች ግን አልተቀየሩም። አንዳንድ የድርጅቱ ደጋፊ መገናኛ ብዙሃን እንዲያውም ጦርነቱ አልቆመም የሚሉ መረጃዎችን ሲያሰራጩ ይታያል። የአሜሪካ ድምፅ በዚህ ጉዳይ ላይ ያነጋገራቸው የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማጆር ሹም ጀነራል ብርሃኑ ጁላ መረጃዎቹን አጣጥለዋል። ጦርነት ላይ ያለነው፣ ጦርነቱ አላለቀም የሚለው ወያኔ አልሞትኩም፣ የሞትኩ እንዳይመስላችሁ የሚል መልእክት ለማስተላለፍ ነው። ወያኔ መሞት አይደለም፣ ጠቅላላ በማንሰራራበት ሁኔታ ተንኮታክሷል እና አሁን ሁሉም መቼም ሰው ተገሎ አልቅ ማለት ሁሉ ተገሎ ስለማያልቅ ያልሞተው ጉድጓድ ውስጥ ያለው ነው እንደዚህ እያለ ያለው እና ደግሞ ቲፎዞ ቲፎዞዎቹ እና ከጥይት ሩቅ ያሉ ጥሩ ኑሮ የሚኖሩ እና እዚህ ሕጻናት ለማስፈጃት የሚሞክሩ እና ሆፕ ነው። ማቼም ተስፋ አትቁረጡ እኛ አምነን አልፍንም አይነት ነገር ነው። ይሄ እኮ አዲስ ነገር አይደለም። ማንኛውም ጠላት ሲሸነፍ ተሸነፍ ያለው አልቆልኛል አይልህም። እየቀጠልኩ ነው፣ እየታገልኩ ነው ነው እና በዛ መንገድ መረዳት አለበት ሰው። በትግራይ ክልል አሁንም የጸጥታ ችግር መኖሩን የገለጹ አንዳንድ ዓለም አቀፍ ተቋማትም ሁኔታው ለሰብአዊ እርዳታ አቅርቦት እንቅፋት መሆኑን ይጠቅሳሉ። ጦርነቱ አልቆመም የሚል እንድምታ ያላቸው መግለጫዎች ያወጡባቸው፣ አስተያየት የሰጡባቸው አጋጣሚዎችም አሉ። እንደዚህ አይነት መረጃዎችን ያጣጣሉት ኢትዮጵያዊ ጄኔራል ግን መሬት ላይ ያለው ሀቅ ያንን እንደማያመለክት ነው ያብራሩት። እንደዛ የሚሉበት የሚሉበት የራሳቸው ፖለቲካዊ አላማ ይኖራቸዋል የሚፈልጉት ነገር ይኖራል ማለት እንጂ አሁን ትግራይ ውስጥ እርዳታ ማድረስ ብጥ የሚከለክል ነገር አለ እና እርዳታም እየገባ ነው እየተሰጠም ነው እና እነሱም እዛ አሉ እዛ አሉ እየሰሩ ነው። ለመግባት የሚፈልጉትም ግቡ ተብለዋል ተፈቅዶላቸዋል። ምንድን ነው የሆኑት? ምን ምን መኪና ተመታባቸው? ምን ሰው ተገደለባቸው? የት ጋ ነው ጦርነት ያገኙት ያዩት? የት ጋ ነው የመድፍ ድብደባ ያዩት? እና ይሄ ምን መሰለ ቀደም ሲል ወያኔ ገዢ መደብ በነበረበት ጊዜ ያነካካው ሰው የለም፣ ያነካካው ያልበከለው ሰው የለም። የተበከለ ነው እንደዚህ እያለ ያለው እና እኛ አንቀበልም ይሄን በሌላም በኩል በቤንሻንጉል ጉሙዝ ክልል መተከል ዞን ያለውን የጸጥታ ችግር ለመፍታት ሁለገብ የሆነ የተቀናጀ ስራ እየተሰራ መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ አብራርተዋል። በመተከል የሚገኘው የማዘዣ ጣቢያ ወይም ኮማንድ ፖስት እንዲጠናከርና በማዕከል እንዲመራ በማድረግ የዜጎችን ደህንነት የመከላከል ስራ እየተሰራ መሆኑን ነው ያብራሩት። መከላከያ እየሰራ ነው፣ እየሰራ ነው፣ አቅሙን አጠናክሮ አደረጃጀቱን አስተካክለው እነዚህ የጁንታው ቅጥረኞች ሲያደርጉ የነበረውን ድምላ ጭፍጨፋ፣ ሰላማዊ ህዝብ ጭፍጨፋ ለማስቆም መከላከያ እየሰራ ነው። አንድ ሲኒየር ጀነራል እዛ ተመድቦ እዛ ኮማንድ ፖስቱ በማዕከል በመከላከያ ከፍተኛ አመራር እንዲመራ ተደርጎ ከበፊቱም ተሻሽሎ ሀይልም ተጨምሮ ሁለገብ የሆነ ስራ እየተሰራ ነው። የወታደር አደን ብቻ ሳይሆን የህዝብ ስራ፣ የእርዳታ ስራ፣ የሰላማዊ ኮንፈረንስ ስራ ከጸጥታ ስራው ጋር ተቀናኝቶ እንዲሰራ እየተደረገ ነው እየተሰራ ነው። ወደፊት እዛ ቀጠና ያለው ነገር ይሻሻላል ብለን እንጠብቃለን። በጣም የሚያሳዝነው ግን ምንድን ነው፣ ጁንታው ይሄን ሀይል ሲፈጥር እዛ ክልል መተከል ዞን ያሉ ብሔር ብሔረሰቦች ላይ ጥቃት እንዲወስድ እና ታርጌት እነሱን እንዲያደርግ ገበሬውን ታርጌት እንዲያደርግ አድርገው ነው የቀረጧቸው። እነሱ አሁን የታጠቁ ሆነው የታጠቀ ኃይል ጋር የሚገጥሙ አይደሉም። የታጠቀ ኃይል በሌለበት የታጠቀ ኃይል የት የት እንዳለ እያጠኑ ያልታጠቀ ገበሬ እየፈለጉ የሚያጠቁ በጣም የተለየ የሽፍትነት እንቅስቃሴ ነው። ሽፍታም እኮ ሕዝብ ብዙ ጊዜ አይነሳም። ከሕዝብ ይበላል ከሕዝብ ይጠጣል እንጂ ሕዝብ አጠቃም። ይሄ ሕዝብ ነው የሚያጠቃ የታጠቀ ኃይል አጠቃ፣ የታጠቀ ኃይል ፊት ለፊት አይገጥምም። ጀነራል ብርሃኑ እንዳሉት በመተከል እየተፈጠረ ያለው የጸጥታ ችግር በህወሓት የተቀረጸና በአካባቢው መልክዓ ምድር ምክንያት በአጭር ጊዜ ሊፈታ ያልቻለ ነው። ይሄ የወያኔ ፕሮጀክት ነው። ወያኔ ታስታው የተፈጠረ ብሔር ብሔረሰቦችን የማጋጨት እና አገሪቷ ሰላም እንዳይኖራት የማድረግ ከዛ በኋላ የወያኔ ዘመን ይሻል ነበረ የሚል ነገር በአገሪቷ እንዲሰፍን ተስፋ መቁረጥ እንዲመጣ ለውጥ እንደመጣ ሳይሆን መዓት እንደመጣበት እንዲያይ ተብሎ የተሰራ ነው እና በብዙ ቦታ የተሞከረ ነው። ትንሽ የመተከል ደግሞ ዳር ጫፍ መሆኑ ጂኦግራፊ አስቸጋሪ መሆኑ ተጨምሮበት ሌሎች አንዳንድ ሀገራችን ሰላም እንዳትሆን የሚፈልጉ ሀይሎችም ተጨምረውበት ህዝቡ ተስፋ እንዲቆርጥ ተስፋ የማፍ ስራ ነው እና ይሄ እንዳይሳካ ለማድረግ እየሰራን ነው። የቤንሻንጉል ጉሙዝ ክልል በተለይም የመተከል ዞን የጸጥታ ችግር ከጊዜ ወደ ጊዜ እየተባባሰ የመጣ ፈተና ሆኖ ቀጥሏል። ሰሞኑን ከቡለን ወረዳ የተደመጠውን ጨምሮ በተለያየ ጊዜ በተፈጸሙ ጥቃቶችም የበርካታ ንጹሃን ዜጎች ሕይወት አልፏል። ከችግሩ አስከፊነት አንጻርም አስቸኳይ መፍትሄ የሚጠይቁ ለፈጣን እርምጃ ጥሪ የሚያቀርቡ አቤቱታዎች በርትተዋል። ጠቅላይ ኤታ ማዦር ሹም ጀነራል ብርሃኑ ጁላ እንዳሉት የመተከሉን ጉዳይ ውስብስብ ያደረገው መደበኛ ውጊያ አለመሆኑና የአካባቢው መልክዓ ምድር ነው። ሽፍቶቹ መጥፋታቸው አይቀርም ያሉት ጀነራሉ ሂደቱ ግን አስቸጋሪ ሊሆን እንደሚችል ነው ያብራሩት። ሽፍታ እኮ ምሽግ ይዞ ተደራጅቶ አይገጥምም። እንደዚያ ቢሆን ትደመስለዋለህ። ልክ እንደ ጁንታው ማለት ነው። ጁንታው የተደራጀ የታጠቀ እና ምሽግ ይዞ የሚዋጋ መድፍ ታንክ ያለው ነው። ያ በአስራ አምስት ቀን እንዴት እንደሆነ ሁሉም አይተዋል። አሁን ይሄ የሬጉላር ዎር አይደለም። ይሄ የተደራጀ የሽፍታ እንቅስቃሴ ነው። ሽፍታ ደግሞ ከጸጥታ ኃይል ጋር አይደለም የሚገጥመው እንደ ሌባ እየተሹለከለከ ደካማ ጎን እየፈለገ እያጠቃ ወደ ጫካ እና ወደ ጎረቤት አገር እየሸሸ ደግሞ ሲመቸው ተመልሰው እየመጣ እንደዛ ነው ያለውና እንደዚህ አይነት የሽፍታ እንቅስቃሴ ለመቆጣጠር ከባድ ነው። ዝም ብሎ ሰው እንደሚያውለው አይደለም። ይሄ ማለት ግን ማጥፋት አይቻልም ማለት አይደለም። ይጠፋሉ እስኪጠፉ ያጠፋሉ፣ እና ሁሉም ነገር የራሱ ጊዜ ሂደት አለው። በቤንሻንጉል ጉሙስ ክልል በመተከል ዞን ቡለን ወረዳ ሰሞኑን በተፈጸመ ጥቃት ከሁለት መቶ በላይ ሰዎች መገደላቸው ይታወሳል። ከዚህ አንድ ቀን ቀደም ብሎ ወደ ስፍራው በመሄድ ከነዋሪዎች ጋር ከተወያየውና በጠቅላይ ሚኒስትር ዓብይ አህመድ ከተመራው የመንግስት የልዑካን ቡድን አባላት አንዱ ጠቅላይ ኤታማጆር ሹም ጀነራል ብርሃኑ ጁላ ናቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።